ሳይንስና ሕብረተሰብ እንደ ወረርሽኝ በሽታ አገሩን፣ አህጉሩን፣ ትልቁና ትንሹን ሰው ሕዝቡንም ጭምር አንዲት ነገር በአንድ የተነስታ ሁሉንም አዳርሳለች። ሲያዋ ትንሽ ናት፣ ችሎታዋ ግን ትልቅና ሰፊ። ማንም ነገር በዚያ ዓለም ላይ እሷን ተወዳድሮ አላሸነፋትም፣ እሷም ላይ ማናቸውም አይደርሱባትም። ቀልጣፋ ስለሆነች የሱሪ ኪስ ውስጥ ተለጥፋ አብራ ከሰውየው ጋር ትዞራለች። በካቦርትና በእጅ ቦርሳ ውስጥም በቀላሉ ተቀምጣ ትእዛዝ እስከሚመጣም ትጠብቃለች። ትኩስ የጋዜጣ ትንተናዎችና ህተታዎችንም ለቀም አድርጋ ዓለምን በአንዴት አዳርሳለች። የምናወራው እንደ መስታወት ጠፍጣፋ ስለሆነችው በአሁኑ ሰዓት በዚህ በያዝ ነው ክፍለ ዘመን ብዙ ሰው እጅ ስለገባችው የኪስ ስልክ ስለ ስማርትፎን ነው። በእሷ ምክንያት እዚህ ቤተሰቦች በያለበት በተለይ ወላጆችና ልጆች ተበጣብጠዋል። እንደ ድሮ ወጣት ልጆች ውጭ ወጥተው ሜዳ ላይ እየተጫወቱ እየቀለዱ፣ እየሮጡ፣ እየሳቁ አይነጋገሩም። መጻሕፍቶችን እየተዋዋሱም አያገላብጡም። እንኳን ወጣት ልጅ ቀርቶ አዋቂዎችም አሁን የወጡ ጥናቶች እንደሚመሰክሩት አለ ስማርትፎን መኖር መንቀሳቀስ ደብዳቤ መጻፍና ደብዳቤ መቀበል ሰላምታ መለዋጥና ሕይወትንም መምራት ምግብና ልብስ እንኳን መግዛት አይችሉም። አሁን ይህች ዓለምን በአጭር ጊዜ ውስጥ እንደ ወረርሽኝ በሽታ አዳርሳ የያዘችው የኪስ ስልክ ከአውሮፓ ተነስታ በመካከለኛው ምሥራቅ አድርጋ አፍሪካ ገብታለች። በ1999 ዓመተ ምህረት እንደ አውሮፓን አቆጣጠር ማለት የዛሬ 17 ዓመት ገደማ ወደ 80 ሚሊዮን የሚጠጉ አፍሪካኖች አንድ ተንቀሳቃሽ የኪስ ስልክ ብቻ ነበራቸው። የዛሬ 9 ዓመት ቁጥራቸው ከፍ ብሎ 500 ሚሊዮን ደርሰዋል። ያለፈው ዓመት ኤሪክሶን የሚባለው የቴሌፎን አምራች ኩባንያ እንዳለው ቁጥራቸው በሁለት እጥፍ አድጎ አንድ ቢሊዮን አልፎ ሄደዋል። አዋቂዎች እዚህ እንደሚሉት ከሆነ በአፍሪካና በመካከለኛው ምስራቅ የሚኖሩ ሰዎች ወደ ሁለት ቢሊዮን የሚጠጉ የኪስ ስልኮችን ገዝተው እጃቸው ውስጥ አስገብተዋል። ከዛ ውስጥ ግማሹ ሁሉን ነገር ማድረግ የምትችለው ስማርትፎን እንደሆነችም ሚስተር ማርቲን ዎከር አይዲሲ የሚባለው በአፍሪካ ነጋዴዎችን የሚያማክረው ድርጅት ተጠሪ እርግጠኛ ሆነው ለዶችቬለ ቃላቸውን ሰጥተዋል። ዋጋቸው በያለበት ወደታች እየወደቀና እየቀነሰ በመምጣቱ እሱ ብቻ ሳይሆን ከዚሁ ጋር የስልክ ማገናኛው ምሰሶቹ በያለበት በመተከላቸው እነዚህ የኪስ ስልኮች በተጠቃሚው ሰዎች ዘንድ በጣም ተወዳጅ እየሆኑ እንደመጡ ማየት እንችላለን። ይህም ሁኔታ ባለፉት ሦስት ዓመታቶች ጊዜ ውስጥ ብቻ በአፍሪካ እድገቱም እንዲፋጠን ረድተዋል፣ ትልቅ አስተዋጽኦም አድርጓል። በሚቀጥለው ዓመት የስማርትፎን ተጠቃሚው ቁጥር በአፍሪካ ከፍ ብሎ በሁለት እጅ እንደሚያድግ ጥበብቶች ተወዲሁ እርግጠኛ ሆነው ግምታቸውን እዚህ ለቀዋል። የኢኮኖሚን እድገትን በዓለም አቀፍ ደረጃ እያጠና የሚያማክረው ደ ሎይት የተባለው ድርጅት እንደሚለው ከሆነ በሚቀጥለው ዓመት ከ350 ሚሊዮን በላይ የሚሆኑ ዘመናዊ ስማርትፎኖች በአፍሪካ ውስጥ ተበትነው አገልግሎታቸውን መስጠት ይጀምራሉ ብሎ የደረሰበትን ጥናት ይፋ አድርገዋል። እንደዚህ አይነቱ ዜና ደግሞ ሶፍትዌር አቀነባብረው ለሚሰሩ የግል ድርጅት ባለቤቶች ጥሩ የገበያ ድልዛ እንደሚከፈትላቸው ግልጽ ነው። በኪስ ስልክ የገበያን እንቅስቃሴ፣ የአገርንና የጎረቤት አገሮችን እርምጃ፣ የዓለምን ሁኔታም አንድ ሰው የቤቱ ተቀምጦ በቀላሉ መከታተልም ይችላል። በሌላ በኩል የኪስ ስልክ በአፍሪካ ከተስፋፋ ወዲህ የፖለቲካ አመለካከቱም አብሮ እዚያ እየተቀየረ መጥተዋል። የሕዝብ ቁጣ ተቋሞና እምቢታው በያለበት በአፍሪካ እየፈነዳና እየተቀጣጠለ ሰውንም ሁሉ እያሰባሰበ አሁን ብዙ ቦታ እንደሚታየው አምባገነኖችን እንደ ድሮው እነሱ ሕዝባቸውን እንደ ፈለጉት እያንከባለሉ ሊገዙ የማይችሉበት ሁኔታ ውስጥ ሳይወዱ ወርውሮ ጥሏቸዋል። በለንደን ከተማ የሚገኘው የኩዊን ሜሪ ዩኒቨርሲቲ በቅርቡ ያወጣው አንድ ጥናትም ይህ ከዚህ በፊት በደንብ ያልታሰበበት ዕድገት እውነት መሆኑንም የሚያረጋግጥ ነው። ፕሮፌሰር ማርኮ ማናኮርዳ፣ በኩዊን ሜሪ ዩኒቨርሲቲ የኢኮኖሚ አስተማሪው ለዶች ቨለ ይህን የመሰለ አስተያየትም አብረው ሰንዝረዋል። ባደረግነው ጥናት አንድ የደረስንበት መደምደሚያ ቢኖር የኪስ ስልክና የኢንተርኔት መገናኛ መስመሮች በያለበት መዘርጋት ከእነሱ ጋር የቴሌኮሙኒኬሽኑ ቴክኖሎጂ በየጊዜው እየተራቀቀ መሄድ አንድ ላይ ተደምረው ሲገናኙ ሰው ሁሉ በቀላሉ ለተቃውሞ እንቅስቃሴ የሚያሰባስቡና የሚያደራጁ አንድ የሚያደርጉ የመገናኛ መሣሪያዎች ሆነዋል። የተቃውሞ ግን ዝም ብሎ አለምክንያት ከሰማ ላይ ዱብ የሚል ነገር አይደለም። ተቃውሞ ለማካሄድ ሆነ ተቃውሞውን ቀስቅሶ ሰውን እንዲያምጽ ለማድረግ በቂ ምክንያት መኖር አለበት። ለምሳሌ የኢኮኖሚ ቀውስ አገርቹን ሲመታ፣ ያኔ ሰው ሁሉ በቀላሉ ድምጹን ለማሰማት ይነሳል። በተንቀሳቃሽ የእጅ ስልኮች ስለ አገሪቱ ፖለቲካ ሁኔታ ሆነ ስለ ኢኮኖሚው ችግሮች ሰዎች በቀላሉ ስልካቸውን ብድግ አድርገው ለፈለጉት ሰው ደውለው ሐሳባቸውንና አስተያየታቸውን እንደ ልባቸው ሊለዋወጡ ይችላሉ። ድሮ በበራሪ ወረቀት ለተቃውሞ ሰው እንዲነሳ ይጠራ ነበር። በኋላ ካሴት መጥቶ ቦታውን ቀማው፤ ቀጥሎም ቪዲዮ ይህን ተክቶት ቦታውን ይዞ ነበር። አሁን ደግሞ የኪስ ስልክ ስማርትፎኖች አልጋውን ወርሰው ዓለምን አናግተዋል። ፕሮፌሰር ማርኮ ማናኮርዳ ይህን አስመልክተው እንደዚህ ይላሉ። በሞባይል ስልክ ሰዎች ግንኙነቶቻቸውንና ትስስራቸውን በቀላሉ መልካስ ይዘው ሊደራጁ፣ ሊሰበሰቡ ይችላሉ። በአጠገቤ የቆሙት የኪስ ስልክ ያላቸው ሰዎች ሁሉ በቀላሉ ወደ ታች እያሽቆለቆለ የሚሄደውን የአገሪቱን የኢኮኖሚ ሁኔታ የት ደረጃ ላይ እንደደረሰ በአንዴ ሐሳብ ተለዋውጠው የጋራ መደምደሚያም ላይ እነሱ ይደርሳሉ። ይህን ማወቅ እኔም አብሬ ከእነሱ ጋር ሁኜ እንድሳተፍ የሚጋብዝና የሚገፋፋም ነው። መምህሩ ፕሮፌሰር ማና ኮርዳ ስለ አሁኑ የስማርትፎን አብዮት የኋላ ኋላ ይህ ነገር ወዴት እንደሚያመራ አሁን መናገር አይፈልጉም አንድ ለጣቢያችን የተናገሩት ነገር ቢኖር በቃም ብለው አሁን የሚነሱ የአፍሪካ ህዝቦች በዚህ ከሰማ ላይ በወረደላቸው የኪስ ስልክ ትግላቸውን ወደፊት በበለጠ ሁኔታ እያቀነባበሩ አንድ ውጤት ላይ መድረሳቸው የማይቀር ነገር ነው። ግን ደግሞ ፕሮፌሰሩ እንዳሉት አንድ ነገር እዚህ ላይ መረሳት የለበትም። ገዢው መደብ አዲሱን ቴክኖሎጂ ለመቆጣጠርና ለመያዝ ይህ እውነት አይናቅም፣ በያለበት እንደሚታየው ትልቅ ጥረት እያደረገ ነው። መንግሥት አላንዳች ኀፍረት እንደፈለጉት አንዴ ከፍቱታል ወይም መልሰው እነሱ ይዘጉታል። እንደ ጦር የኪስ ስልክና ኢንተርኔት የሚፈሩት የቱርኩ ፕሬዚዳንት ሚስተር ኤርዶዋን ከተቃጣባቸው የመንግሥት ግልበጣ ሙከራ ሕይወታቸውን ያዳኑት በዚሁ ራሳቸው በሚጠሉት በስማርትፎን ነው። ለ ኤንኤን የቱርክ ፕሮግራም ስርጭት በዚያው በቀውጢጻ ተደውለው በሕይወት መኖራቸውን በላኩት ቪዲዮ አረጋግጠው ህዝቡን በሌሊት አደባባይ ወጥቶ እሳቸውን እንዲደገፍና ወታደሮቹን እንዲቃወም ጥሪ አድርገው ከመንግሥት ግልበጣው አምልጠዋል። አንድ ተመልካች ፕሬዚዳንት ጎርባቾቭ ያኔ ይህች ስማርት ፎን አጠገባቸው ብትኖር ኖሮ ከሥልጣናቸው በቦሪስ የልሲን ተገፍትረው አውድቁም ነበር ብሎም ጽፎባቸዋል። አንድ የኪስ ስልክ አቅራቢ ኩባንያ ዚበርሊን የጀርመንን ሕገ መንግሥት አንቀጾች ጠቅሶ በእኛ ስልክ አለገደብ የፈለጉትን ያህል ሰዓት መናገር መጻፍና መልእክት እንደፈለጉት ማስተላለፍ ይችላሉ የሚለው ማስታወቂያውን የጀርመን ሸንጎ ሕንፃ አጠገብ ድሮ ግንቡ በነበረበት ቦታ ለጥፎም ነበር። ይኸው አሁን አፍሪካ ደርሳች ነገር አንድ ጥናት እንደሚለው ወጣቶች እጅ ገብታለች። እንግዲህ አለገደብ እንደፈለጉት ፈለጉት መናገር እንደፈለጉት መጽሐፍ መተቸት መሰብሰብም ይቻላል። ጊልማሌ ሚካኤል ዶቼ ቬሎራዶ ጣቢያ ከበርሊን ከተማ